ጋቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነ ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ፣ ጽዮን ግርማ ከጎኔ ህዚ ጋቢና ቁጭ ብላለች። እኔ ደግሞ ተሳፋሪ ነኝ። ሰላም፣ እንደምናመሻችሁ በምሽቱ የጋቢና ቪዮ የታክሲያችን ወቅታዊ ዝግጅቶችን ይዘናል። አሁን የሚያስጨንቀን ጉዳይ አለመረጋጋቱ በሳህል አውራጃ ሁሉ ቢዛመትስ ወደ መካከለኛው አፍሪካ ቢዛመትስ በእነዚህ አካባቢዎች ያሉ ስደተኞች እየተፈናቀሉ ወደ አውሮፓና ወደ ሌሎች አካባቢዎች ቢጎርፉስ የሚለው ነው። መካከለኛው ምሥራቅና ሰሜን አፍሪካ ብቻ አይደለም እያየን ያለነው፣ ሳህልንና የአፍሪካ ቀንድንም ጭምር ነው። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነም ኪም ዮንግ ኪም በዛሬው ዕለት ለጋዜጠኞች አስታውቀዋል። አሁን የሚያስጨንቀን ጉዳይ አለመረጋጋቱ በሳህል አውራጃ ሁሉ ቢዛመትስ ወደ መካከለኛው አፍሪካ ቢዛመትስ በእነዚህ አካባቢዎች ያሉ ስደተኞች እየተፈናቀሉ ወደ አውሮፓና ወደ ሌሎች አካባቢዎች ቢጎርፉስ የሚለው ነው። መካከለኛው ምስራቅና ሰሜን አፍሪካ ብቻ አይደለም እያየን ያለነው ሳህልንንና የአፍሪካ ቀንድንም ጭምር ነው። እንግዲህ ጽዮን፣ አቶ አክሎግ ቢራራ ነበሩ። ግን ደግሞ በቴክኒክ ችግር ምክንያት ኪም ዮንግ ነው መልሰን ያሰማ ነው። ወደ መለስ ብለን የአክሎግ ቢራራን ሀሳብ እናመጣለን። ሰዎች ደስ እንዲላቸው ይፈልጋል። ሰዎች አስቆዛሜ አይደለም ኃጢአት ብቻ ነው የሚጠላው። ከዛ ውጭ ሂወንሳስት ቤ ሀፒ ደስ እንዲለን እንድንዝናና ይፈልጋል። ከሙዚቃው ደግሞ ዘሪቱ ከበደ ከዲጄ ፋትሱ ጋር ያደረገችውን ቃለመጠየቅ የመጨረሻ ክፍል ይዘን ቀርፈናል። አሁን ደግሞ አጠር ያሉ ዜናዎችን ወደ እናንተ እናደርሳለን። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ከሰሜን ምስራቋ ቺቦክ መንደር ከሁለት መቶ በላይ ልጃገረዶችን በጠለፈ በሁለት አመቱ ብቅ ያለ አዲስ ቪዲዮ ለወላጆቻቸው በህይወት አሉ የሚያሰኝ ተስፋን ፈንጥቋል። ከአራት ወራት በፊት የተቀረጸ ነው ተብሎ በወጣው ቪዲዮ ላይ ያሉትን አብዛኞቹ ልጆች የማውቃቸው ናቸው ሲሉ አንዲት ተጠላፊዎቹ የመንደራችን ልጆች ናቸው ያሉናት ተናግረዋል። ከረዶች የተጠለፉበትን ሁለተኛ አመት መታሰቢያ ምክንያት በማድረግ በዋና ከተማዋ አቡጃ በተካሄደው ሰልፍ ልጆቻችንን አምጡልን የተባለው እንቅስቃሴ በተጠራው ሰልፍ ላይ የተገኙት አስቴር ያኩባ እንባ እየተናነቃቸው ትክክል ነው፣ ቪዲዮ ላይ ያሉት እነሱ ናቸው። እርግጥ ተለውጠዋል። የዛሬ ሁለት አመት እንደዚህ አልነበሩም፣ አድገዋል ግን እነሱ ናቸው ብለዋል። ቦኮ ሀራም ከቺቦኮ አዳሪ ትምህርት ቤት ስለጠለፋቸው ሁለት መቶ አስራ ዘጠኝ ልጃገረዶች ከተወሰዱበት ጊዜ አንስቶ የት እንዳሉ ሳይታወቅ የከረመ ሲሆን ትናንት ያወጣውና በታህሳስ ወር የቀረጸ ነው የተባለው ቪዲዮ አስራ አምስቱም ልጃገረዶች ይታዩበታል። በቪዲዮ ልጃገረዶቹ ማንነቱ ባልታወቀ ሰው በሚቀርብላቸው ጥያቄና በሀውሳና በኪባኩ ቋንቋዎች ስማቸውንና የት እንደተጠለፉ ሲናገሩ ይሰማል። ሊቢያ ውስጥ በተባበሩት መንግስታት ድርጅት ሽምግልና ለተመሰረተው አዲስ መንግስት ድጋፍ ለመስጠት የፈረንሳይ የስፔን እና እንግሊዝ አምባሳደሮች ዋና ከተማዋ ትሪፖሊ ገብተዋል። ከሁለት ዓመታት በፊት በሊቢያ ተቀናቃኝ ሚሊሻዎች መካከል ውጊያ ሲካሄድ አብዛኞቹ ኤምባሲዎች ከተዘጉ ወዲህ አምባሳደሮቹ ለመጀመሪያ ጊዜ መሄዳቸውን ነው። በጦርነት ስትታመስ የቆየችው ሀገር በሁለት ተቀናቃኝ መንግስታትና ፓርላማዎች ተካፍላለች። ትሪፖሊ የገቡት አምባሳደሮች ከአዲሱ ጠቅላይ ሚኒስትር ፋይዝ ሲራጅ ጋር ይነጋገራሉ። የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጊንቲሎኖ ባለፈው ሳምንት ትሪፖሊን የጎበኙ ሲሆን ኤምባሲዎች ለመክፈት እቅድ መኖሩንም አስታውቋል። ሊቢያ ውስጥ የጠነከረ የእስልምና መንግስት መኖሩን ጣሊያን ፈረንሳይና ሌሎች ምዕራባውያን ሀገሮች አብዝቶ እያሰጋ ነው። ጽንፈኛው ቡድን ኃይሎች ሲሪቲ ከተማን ተቆጣጥረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ በአፍሪካ የምጣኔ ሀብት እንቅስቃሴ ካልተስፋፋና በተለይ ጎረቤት ሀገሮች ድንበሮቻቸውን በስራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመውና ወደ አውሮፓ የሚፈልሱ ሰዎች ቁጥርም እንደሚጨምር የዓለም ባንክ ፕሬዝዳንት በዛሬው ዕለት ገልጸዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነም ኪም ዮንግ ኪም በዛሬው እለት ለጋዜጠኞች አስታውቀዋል። ዘጋቢያችን ሄኖክ ሰማስጌር አመታዊውን የአለም ባንክና የአለም የገንዘብ ድርጅት ጉባኤ እየተከታተለ ነው። ከባልደረባችን ሰለሞን አባተ ጋር ተነጋግረዋል። ሄኖክ፣ እንደምናመሸ እንደምናመሸ። ሰለሞን፣ እግዚአብሔር ይመስገን። ሄኖክ፣ የአፍሪካ ሀገሮች የምጣኔ ሀብት ቅንጅትና የንግድ ግንኙነቶችን በማቀላጠፍና በማሳለጥ ላይ ነው ያተኮሩት ፕሬዚደንት ኪም እና ምን ማለታቸው ነው ለመሆኑ? እንግዲህ እንደው በአጠቃላይ ስዕሉን ለመስጠት ያህል የዓለም ባንክ ፕሬዚዳንት ኪም ዮን ኪም በዛሬው ዕለት በሰጡት የጋዜጣዊ መግለጫ የዓለም ምጣኔ ሀብት እድገት በተፈለገው ፍጥነት አለመሄዱን አስመልክቶ ሰፋ ያለ ንግግር አድርገዋል። ይሄ ደግሞ በተለይ በማደግ ላይ ባሉ ምጣኔዎች እንደ ኢትዮጵያ ያሉ የሚያሳድረውን ተጽዕኖ ገምግመዋል። እንግዲህ ወደ አፍሪካ ስንመጣ የሀገሮች ምጣኔ በአጠቃላይ ቅንጅት ወሳኝ ነው። እርስ በርስ መናገድና እርስ በርስ አብሮ መስራት ለእድገትም ለልማትም ወሳኝ ነው ብለዋል። እስኪና እናድምድ ሪጅናል ኢንግሬሽን ኢዝ ጅ ሹ ፎር ስ ን ዊ ሲ አካባቢያዊ ቅንጅት ግዙፉ ጉዳያችን ነው። አሁን የምናየው በደቡብ እስያ አፍሪካ ውስጥና በመካከለኛው ምስራቅ የአካባቢያዊ ቅንጅት ችግር መኖሩን ነው። ይህ ትልቁ ችግራችን ነው። በችግር መዝገባችን ላይም ቀዳሚው ጉዳይ ነው። አውሮፓ ውስጥ አካባቢያዊ ቅንጅትና መተጋገዝ ምን ያህል ጉልበት እንዳለው እናያለን። ድህነትን፣ አለመተካከልን በመቀነስ የንግድን እንቅስቃሴ በመጨመር በኩል ያለውን ድርሻ እየተመለከትን ነው። ስለዚህ አካባቢያዊ ቅንጅት እጅግ በጣም ጠቃሚ ጉዳይ ነው። ከዚህ ጋር ተያይዞ የአካባቢያዊ ቅንጅት ምን አይነት ትርጉም አለው፣ ምን አይነት ፋይዳ አለው የሚለው ጥያቄ ይነሳል። አፍሪካስ እንዴት ነው? በዚህ አይነት መልኩ በጣም በርካታ ሀገሮች ያሉባት የተለያዩ ምጣኔ ሀብቶች እድገታቸውም እንደዚሁ ፍጹም የተለያየ ሁኔታዎች ባሉበት በአውሮፓ ምሳሌ ሳይሆን በተለያየ በራሷ መንገድ አፍሪካ እንደምታድግ ነው የምጣኔ ሀብት ባለሙያዎቹም የሚያስረዱት። እንደው ነገሩ ለማስረዳት ያህል አዎ፣ እንዳልከው ነው። አፍሪካ እኮ እንደ አውሮፓ አደለችም። በጣም የተዘበራረቀች ነች። ፖለቲካዋ ጫፍና ጫፍ የረገጠ ነው። የሀብቷም ሁኔታ እንደ ናይጄሪያ እና እንደ ጅቡቲ አይነት ሰማይና መሬትን የሚያክል ልዩነት ያላቸው ሀገሮች ነው እና ለማመሳከር እና ለማገናዘብ አስቸጋሪ ነው የሚመስለው አዎ አፍሪካም የራሷ የሆነ የአካባቢያዊ ውህደት እንደሚኖራት ነው የሚገልጹት። እንዲያው ነገሩን ለማስረዳት ያህል አካባቢ ውህደት ስንል መጀመሪያ የፖለቲካ ውህደትም ሳይሆን እርስ በርስ መናገድ መቻል። ኢትዮጵያና ኤርትራ ድንበራቸውን ከዘጉ ምን ያህል ጊዜያቸው ነው? ሸቀጦችና ንግዶች አይተላለፉም። በኢትዮጵያና ሶማሊያ መካከል ያለው በኢትዮጵያና በኬንያ መካከል ያለው የአፍሪካ ጎረቤት ሀገሮች እርስ በርስ የሚናገዱት አስር ከመቶ ብቻ ነው። እንዲያውም የዓለም ባንክ ፕሬዚዳንት እንደገለጹት ከአውሮፓና ከአሜሪካ ጋር መናገድ ይቀላቸዋል ሲሉ ነበር። ድህነትን ለመቀነስ ደግሞ እርስ በርስ መናገድ ወሳኝ ነው ብለዋል። ፕሬዚዳንት ጌት እናድምጥ። እንደኔ እንደኔ ንግድ ድህነት እንዲያከትም ለማድረግ እጅግ አስፈላጊ ነው። አንዲት ሀገር ድህነቷ የበዛ በሆነ መጠን ከንግድ ተጠቃሚ የመሆኗ እድል የዚያኑ ያህል ከፍ ያለ ነው። ስለዚህ ባለፉት ዓመታት ባጋጠመን የእድገት መቀዛቀዝ መጠን በጣም እየሰጋን ነው። በመሆኑም ንግድ እንዲነቃቃና እንዲጠናከር እንፈልጋለን። በተለይ ደግሞ አፍሪካ ውስጥ የንግድ መሰናክሎች እንዲወገዱና ንግዱ የተሻሉ እድሎችንና ጥቅሞችን እንዲያስገኝ እንፈልጋለን። መገለል አዝማሚያና ከንግድ ግንኙነቶች የመራቅ እንቅስቃሴ ለድሆች በጣም መጥፎ ነው። ድህነትን ለመቀነስ ለሚደረገው ጥረትም ደንቃራ ነው። ሄኖክ፣ የዓለም ባንኩ ፕሬዚደንት ኪም ዮንግ ኪም በዚሁ ዛሬ በሰጧችሁ መግለጫ ላይ የግጭቶችን የስደትና የፍልሰትን ጉዳይ አስመልክተው በተለይ ደግሞ አፍሪቃ ቀንድንም አንስተው ተናግረው ነበር። እስቲ ዘርዘር አድርግልን ይህንን። ልክ ነው። እንግዲህ በተለይ የአውሮፓ ሀገሮች ከአንድ ሚሊዮን በላይ ስደተኞች ከመካከለኛው ምስራቅ እና ከሰሜን አፍሪካ እየሄዱ እንደሚገኙ ይታወቃል። የሶሪያውንም ግጭት ሽሽት የሚፈልሱ ሰዎች በርካታዎች ናቸው። ፕሬዚደንት ኪም አንድ ያሰመሩበት ጉዳይ የአፍሪካ ቀንድና የሳህል አካባቢዎች የምጣኔ ሀብት እንቅስቃሴዎቻቸው ካልተስፋፉና ካልተበረታቱ የስራ እድሎች ለወጣት ትውልድ ካልተፈጠሩ እንደዚሁም ደግሞ ግጭቶች ከተባባሱ የስደተኛውና የፍልሰተኛው ቁጥር በእጅጉ ያሻቅባል ሲሉ ነው የገለጹት። አሁን የሚያስጨንቀን ጉዳይ አለመረጋጋቱ በሳህል አውራጃ ሁሉ ቢዛመትስ፣ ወደ መካከለኛው አፍሪካ ቢዛመትስ፣ በእነዚህ አካባቢዎች ያሉ ስደተኞች እየተፈናቀሉ ወደ አውሮፓና ወደ ሌሎች አካባቢዎች ቢጎርፉስ የሚለው ነው። እኔ እንደሚመስለኝ ግጭቶችን መዘንጋት በዓለም ዙሪያ ከፍተኛ ጫና ሊያሳድር የሚችልን ግዙፍ አደጋ ችላ ማለት ነው። መካከለኛው ምስራቅና ሰሜን አፍሪካ ብቻ አይደለም እያየን ያለነው ሳህልንንና የአፍሪካ ቀንድንም ጭምር ነው። ሰለሞን እንዲያው ለማጠቃለል ያህል እዚህ ላይ እንግዲህ የዓለም ምጣኔ ሀብት በዚህ በያዝነው ዓመት በሶስት ነጥብ ሁለት ከመቶ ነው እንደሚያድግ የሚጠበቀው። የኢትዮጵያ ምጣኔ ሀብት በአካባቢው በተከሰተው ድርቅ የተነሳ ወደ አራት ነጥብ አምስት ከመቶ ይወርዳል። ይሄም ከሰነበተበት በጣም በእጅጉ ያነሰ በመሆኑ ሁኔታዎች፣ ግጭቶችና ያልተጠበቁ የድርቅና የአካባቢ አየር ለውጦችም የሚያስከትሏቸውን ተጽዕኖ የሚያስገኝ ነው። ሰለሞን አመሰግናለሁኝ። ሄኖክ እንግዲህ ተጨማሪ ዘገባዎችን ደግሞ ወደፊት እንጠብቃለን። ለዛሬ ደህና ሰላም መልካም ስራ፣ መልካም ቆይታ። አመሰግናለሁ ሰለሞን። ከዚሁ ጋር በተያያዘ እንግዲህ የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ምጣኔ ሀብት በያዝነው የአውሮፓውያን አመት ተቀዛቅዞ እንደሚቀጥል አስታውቋል። ባለፈው አመት አስር ነጥብ ሁለት ከመቶ ያደገው ሀገራዊ ምጣኔ ወደ አራት ነጥብ አምስት ከመቶ ዝቅ ሲል የዜጎችን የእናንተን ኑሮና ኪስ እንዴት ይመለከታል? ሄኖክ ሰማ ግዜር በዓለም ባንክና ሌሎች የልማት ተቋማት ከሰላሳ አመታት በላይ የሰሩትን አክሎግ ቢራራን ለውይይት ጋብዟል። ከዓለም የገንዘብ ድርጅትና የዓለም ባንክ አመታዊ ጉባኤ ላይ ነው የምገኘው። መስመር ላይ እንግዳ አሉኝ። ዶክተር አክሎግ ቢራራ በዓለም ባንክ ለበርካታ አመታት በዓለም አቀፍ ምጣኔ የሰሩ ባለሙያ ናቸው። እንደምናመሹ ዶክተር አክሎግ ጤና ይስጥልኝ። አቶ ሄኖክ እንደምንሰነበት ደህና። እንግዲህ በትናንትና ሁለት ዜናም ያቀረብነው ጉዳይ አለ። የኢትዮጵያ ምጣኔ ሀብት ለሚቀጥለው አንድ ዓመት በተለይ የአውሮፓውያን ዘመን ሁለት ሺ አስራ ስድስት ላይ እንደሚያሽቆለቁል የዓለም የገንዘብ ድርጅት ጠቁሟል። ማሽቆልቆል ስንል አራት ነጥብ አምስት ከመቶ የሚሆን ሀገራዊ ሀብት ምጣኔ እድገት እንደሚኖር ነው ድርጅቱ የተነበየው። ይህንን ቁጥር ሲመለከቱ በቅድሚያ የእርስዎን አስተያየት ልውሰድ። እሺ መጀመሪያ ወንድሜን እና ቪኦኤን በጣም አመሰግናለሁ ይህ እድል ስላጋጠመኝ እንግዲህ ይሄ በየአመቱ የሚደረገው የአይኤምኤፍና የወርልድ ባንክ ስብሰባ መሰረታዊ የሆኑ አቅጣጫዎችን የሚሰጥ ነው እና በመረጃ የተደገፈ ስለሚሆን የኢትዮጵያ የእድገት መጠን ድርብ አሀዝ ከሚለው ወደ አራት ነጥብ አምስት በመቶ ይወርዳል በሚባልበት ጊዜ አሳሳቢ ሆኖ አገኘዋለሁ። ግን ይሄ መሆኑ እኔ ኤክስፔክት አደርግ ነበር። በበኩሌ እገምት ነበረ አንድ ቀን ይሄ ኢኮኖሚ ወደ ታች ያቆለቁላል የሚል ግምት ነበረኝ። እንግዲህ ሁኔታውንም ስንመለከት እርስዎም ገልጸውታል። ከአስርት ዓመታት በላይ በሁለት ዲጂት የሚጠጋ እድገት ሲያሳይ የቆየው የኢትዮጵያ ምጣኔ በፍጥነት እንደዚህ ሲያሽቆለቁል ምክንያቱንም ገልጸዋል። እዚህ የዓለም ባንክም የአይኤምኤፍም ባለሙያዎች በሀገሪቱ የተከሰተው ድርቅ እና በዓለም አቀፍ የሸቀጥ ገበያ ደግሞ ዋጋ መቀነስ ነው። በእርግጥ ኢትዮጵያ ነዳጅ አምራች ስላልሆነች ይሄ ክፉኛ የሚጎዳት አይሆንም። ግን እንደው በአጠቃላይ ቁጥሩን ስንመለከት ከሁለት ዲጂት ወደ አራት ነጥብ አምስት ከመቶ እነዚህ ቁጥሮች ናቸው። በሰዎች ኑሮ በዜጎች ኑሮ የሚያመጣው ለውጥ ምንድን ነው? ይሄ እንዲያውም አሳሳቢ መሆን ያለበት ከተራው ህዝብ የሚመጣው ጉዳት ምንድን ነው የሚለውን አሁን ያቀረብከው። እንግዲህ የኢትዮጵያ እድገት የጀመረው በዝቅተኛ ደረጃ ነው ቢባልም በህብረተሰቡ በኩል መሰረተ ልማት በጣም በተፋጠነ ሁኔታ ስለተስፋፋ የስራ እድል ያስገኛል፣ ገቢን ይጨምራል፣ የመካከለኛው መደብ ያድጋል፣ የኑሮ ውድነት እየቀነሰ ይሄዳል። ያው እድገት በሚኖርበት ሀገር መሰረታዊ የሆኑ መዋቅራዊ የሆኑ የፖሊሲ ለውጦች፣ ስትራክቸራል ወይም ደግሞ መዋቅራዊ የሆነ ለውጥ ይታያል የሚል እንትን ነው ያለው። በጣም አስቸጋሪ የሚሆነው በግብአቶች ደረጃ ባየው፣ እንግዲህ የኢትዮጵያ እድገት እስካሁን ድረስ ስኬታማ የሆነው ድርብ አሀዝ የሚለው እድገት አከራካሪም ቢሆን እሱንም ብንቀበል፣ እኔ በበኩሌ አጠራጣሪ ነው የሚል ግምት አለኝ። ምክንያቱም መሰረታዊ የሆነ ለውጦች ላይ ብዙም ፋይዳ አያሳይም። በሰው ህይወት ላይ ግን የሚሰጠው ግብአት ከውጭ እርዳታ የሚመጣ ከስደተኛ የሚመጣ ገቢ፣ መንግስት የሚበደረው የውጭ ኢንቨስትመንት ወይም ደግሞ መዋለ ንዋይ ፈሰስ ነው እና እንግዲህ እኔ ራሴን የምጠይቀው እና የኢትዮጵያ ህዝብ የሚጠይቀውም ጥያቄ እስካሁን ድረስ ድርብ አሀዝ የሆነ እድገት አለ ተብሎም የዚህ ድርብ አሀዙ እድገት ውጤት ምን ያክል የህዝቡን ህይወት ለውጦታል፣ የሚለው ነው እና ከዚህ ላይ በጣም አሳሳቢ የሆነ ትንተና ቀደም ሲል አንክታድ ያቀረበው ነበረ። ኢትዮጵያ እድገት አሳይታለች፣ ግን እድገቱንን ተጠቅማ ይህንን እድል ወደ ማህበረሰባዊ ለውጥ ስትራክቸራል፣ የሆነ መዋቅራዊ የሆነ ለውጥ አላመጣችም የሚል ነበር። ይህ እንግዲህ የሚያመለክተው ምንድን ነው? የእድገቱ ውጤት የተዛባ ስርጭትን ያሳያል ማለት ነው። ይህንን ስል ግልጽ ለመሆን እንፈልጋለሁ። እድገቱ የተዛባ ነው የምልበት ዋና ምክንያት ምንድን ነው? ማህበረሰቡ በአብዛኛው ህዝብ እንዲጠቀም ከተፈለገ የእድገቱ ውጤት የተዛባ መሆን የለበትም፣ እኩልነት ወይም ፍታዊነት ያለው መሆን ይኖርበታል። ስለዚህ አሁን እድገቱ ቀነሰ በሚባልበት ጊዜ ያለውን የተዛባ ገቢና የኑሮ ሁኔታ እንዲያውም ያባብሰዋል ማለት ነው። ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399፣ ኤፍኢሲ 56ኛ፣ ሲምቦል ሬት 2795፣ ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል ደግሞ በመካከለኛ ሞገድ 1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ሙዚቃ እየሰማሁ ነው፣ መወደው ሙዚቃ ሲሆን፣ አዎ ዝግጅታችን አላበቃም። ጥቂት ዝግጅቶች ወደ አድማጮቻችን እናደርሳለን። እስከዛው ግን በአብርሃም ገብረመድን ምግበይ ቆይታ እናድርግ። بقى انا احس بضخي او سلبي من اما عم عموس لو دمي واشرو عندنا دانا من متي كنت في بلاصتك ديبلي تراك طالبين اسمعك اي اي فترتي وسب عندي تفف ما جو بابنا اي او هاي سنكد بحتو وربخي وسال نايم السلك اي فترت اقوار سبن ديخي فقصيت واجو بابا ليو كابتا سن كام حلقت كابتري اكت حزيت على باب فغرخي بدوي تقن زي عرحوش نبا علم مخاطئنا يو مقبى بين نفو دمح لفو مقرأ يصير يو مقبى هاي شمعي وفنشاخي عجبه امن اتك اتو فرحي ولي معزو وما زي ما تاركنا قيس نعم من የአውሮፓ ሀገሮች በግልም ሆነ በጋራ ከአፍሪካ ሀገሮች ጋር በመሆን የአሸባሪነትን አደጋ ለመዋጋት በቂ ስራ እንዳልሰሩ ተናገረ። አውሮፓውያን ከአፍሪካ ጋር ያላቸውን ግንኙነት ከመሠረቱ መለወጥ እንዳለባቸውም ተጠቁሟል። የአሸባሪነትን ስጋትና አደጋ ሁለቱም ወገኖች በአንድነት ሊገመግሙትና ሊረዱት እንደሚገባም ተገልጿል። መለስካቸው አመሀ ሙሉ ዘገባ አድርሶናል። ዛሬ በይፋ በሸራተን አዲስ የተጀመረው የሚዩኒክ ሴኪሪቲ ኮንፈረንስ ማለትም የሚዩኒክ የደህንነት ጉባኤ ስብሰባ አላማው የሰሜን ከደቡብ ደህንነት ውይይትን ማጠናከር እንደሆነ ለመክፈቻው በተዘጋጀው ጋዜጣዊ መግለጫ ላይ የተሰራጨው ጽሑፍ ያመለክታል። በጀርመን የተመሠረተው እና በደህንነት ጉዳዮች ላይ የሚያተኩረው ይኸው የሚውኒክ የደህንነት ጉባኤ የተሰኘው መንግስታዊ ያልሆነ ድርጅት በአፍሪካ ይህን የመሰለ ጉባኤ ሲያደርግ የአዲስ አበባው የመጀመሪያው መሆኑ ነው። የድርጅቱ መሪ አምባሳደር ውልፍጋንግ ይሽንጋር እንዳሉት አውሮፓውያን መንግስታት እያንዳንዳቸው፣ መሆኑ የአውሮፓ ህብረት እጅግ አንገብጋቢ ናቸው በሚባሉ ዓለም አቀፍ የደህንነት ጉዳዮች ላይ እስከዛሬ ድረስ በሚበቃ ደረጃ ከአፍሪካ ጋር እንዳልሰሩ የታወቀ ነው። በግሌ እንደማምነው እስከ ዛሬ ድረስ የአውሮፓ ህብረትና የአውሮፓ ሀገሮች እያንዳንዳቸውና በጋራ ከአፍሪቃ ሀገሮች ጋር በተናጠልና በጋራ የሽብርተኝነትን አደጋ ወይም ስጋት ለመከላከል በብቃት አልሰሩም። ይህ ቁልፍ ነጥብ ነው። ሆኖም ሁኔታው ዛሬ እየተለወጠ ነው። የጀርመኑን ምሳሌ ልስጣችሁ። አንድ ማንኛውም የጀርመን ሰው ለምን ጀርመን ወደ ማሊ ጦር ሰራዊት ትልካለች ብላችሁ ከአምስት ዓመት በፊት ብትጠይቁት እንኳንስ ጀርመን በዚህች አገር ውስጥ የደህንነት ጥቅም እንዳላት ለማወቅ ቀርቶ ማሊ የምትባል አገር የት እንዳለች እንኳን ላያውቅ ይችል ነበር። አምባሳደር ውልፍጋንግ እሽን ጋር እንዳብራሩት የኖረው የአፍሪካና የአውሮፓ የግንኙነት ምክንያትም ሆነ እሴት መለወጥ ይኖርበታል። ዓለም ዛሬ አንድ መንደር እየሆነች በመምጣቷ የአንዱ ስጋት ለሌላው ሰላም ሊሆን አይችልም። የአንዱ ጥቅምም ለሌላው ጉዳት ሊሆን አይችልም። በአምባሳደር የሽንጋር አገላለጽ ይህ ግንዛቤ ቢዘገይም፣ ዛሬ አውሮፓ ይህን እየተረዳች እንደሆነ ይናገራሉ። እኛ አውሮፓውያን መዘግየታችን ባይካድም እጅግ እንዳልዘገየን ተስፋ አደርጋለሁ። አፍሪካ በእርግጥ አስፈላጊ መሆኗን መገንዘብ ጀምረናል። ይህ ግን እንዳለፈው ጊዜ በበጎ አድራጎትና በልማት እርዳታ አይደለም። በእርግጥ እነዚህም አስፈላጊ ጉዳዮች ቢሆኑም አፍሪቃ ለራሷ ብቻ ሳይሆን ለአውሮፓም ደህንነት አስፈላጊና ጠቃሚ ነች፣ ኃይልን መሳሪያው ያደረገን ጽንፈኝነትን በጋራ ለመዋጋት በሰሜንና በምስራቅ አፍሪካ ቀውሶችን ለመከላከልና የተፈጠሩ ቀውሶችንም ለመቅረፍ እንደ ኢቦላ ያሉትን ወረርሽኞችና በአየር ንብረት ለውጥ ሳቢያ የሚከሰቱትን አደጋዎች በብቃት ለመቋቋም አውሮፓውያንና አፍሪካውያን አንድ ላይ መስራት እንዳለባቸው የጽሑፍ ሰነዶቹ ያመለክታሉ። የአሸባሪነትን ጉዳይ በተመለከተ አምባሳደር ውልፍጋንግ ኢሽንጋር እንዲህ ይላሉ። need to be assessed correctly, need to be discussed jointly by Africans and Europeans, because we cannot, we can no longer isolate ourselves. የአሸባሪነት ገጽታዎች በአፍሪካውያንና በአውሮፓውያን መካከል በትክክል መገምገም አለባቸው። ጉዳዩ በጋራ ውይይት ሊደረግበት ይገባል። ምክንያቱም ተለያይተን መኖር አንችልም። ሽብርተኝነትን በአፍሪካ ውስጥ ውጤታማ በሆነ መልኩ ካልገታ ነው አውሮፓ መዝለቁ አይቀርም፣ ለዚህ ጥርጥር የለውም። ዛሬና ነገ አዲስ አበባ በሚካሄደው በሚዩኒክ የደህንነት ጉባኤ ስብሰባ ላይ የሚካፈሉ ከአውሮፓ ከዩናይትድ ስቴትስና ከአፍሪካ ወደ ስልሳ የሚጠጉ እውቅ ሰዎች እንደሚገኙ መረጃዎች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመቀጠል ደግሞ ወደ መጨረሻ ከዲጄ ፋትሱ ጋር ዘሪቱ ከበደ ያደረገችውን ጨዋታ የመጨረሻ ክፍል እናስደምጣቸዋለን። ያደረጉ አሁን ሁን ያነሳሽልኝ ሀሳብ ከሙዚቃ ጋር በተለይ በእኛ ሀገር ወደ ውጭ ሀገር የተለመደ ነው። በእኛ ሀገር ግን ክላሽ ያደርጋል። የእግዚአብሔር ቃል እስካሁን እንዳስተማሪኝ ደግሞ ሰዎች ደስ እንዲላቸው ይፈልጋል። ሰዎች አስቆዛሚ አይደለም፣ ኃጢአት ብቻ ነው የሚጠላው። ከዛ ውጭ ሂወንስ ስትቤ ሀፒ ደስ እንዲለን እንድንዝናና ይፈልጋል ምግብ ሰርቫይቭ ለማድረግ ብቻ አይደለም የምንበላው፣ እንጂ በታብሌትም መቆየት እንችላለን። ክኒን እያዋጥክ በህይወት ለመቆየት የሆኑ ነገሮች እየወሰድክ የሆነ ፖርሽን እየወሰድክ መቆየት ትችላለን። ግን እንደዛ አይደለም ህይወት የምንኖረው አይደል? ቁርሳችንን የሆነ ነገር ዛሬ በሆነ አይነት እንበላለን፣ በቃ ደስ እንዲለን ማለት ነው። ህይወት ስለሆነ ሙዚቃም ኢትስ ፓርት ኦፍ ታት ህይወታችን ውስጥ ያለውን ነገር እንገልጽበታለን፣ እንማማርበታለን፣ እንዋደድበታለን፣ እንዝናናበታለን። ስለዚህ እንደሱ የሚል ነገር አላስተማረኝም መጽሐፍ ቅዱስ። ስለዚህ ስለዚእስ የህይወት ሳውንትራክ መንጠቅ ነው ከሰዎች ህይወት ውስጥ ዜማውን፣ ውበትን መንጠቅ ነው። ስለዚህ እኔ እንደሚጋጭ ቢታሰብም እኔ በተረዳሁት መንገድ አይጋጭም። ስለዚህ አሁን ወደፊት አልበም ሰራለሁ፣ ያ ደፍነትሊ ደፍነትሊ ማለት ፕላን አለኝ። ግን የመከተል አንደኛው መልኩ ምንድን ነው? መከተል ነው። አሁን አልበም አውጪ ስባል አልበም አውጪ ው ቫለንታይንስ ዴይ ስሪ ስባል ጂዲሲ አካባቢ ያሉት ሰዎች ይፋቀሩ ስባል ጥሩ ጊዜ ያሳልፉ፣ አዝናኛቸው ስባል ሄጃ አዝናናለሁ፣ ነው እንደዛ ነው። ስለዚህ እቀዴ ውስጥ አለ ገባይ ሜርሴድስ ገብቶኛል። አንቺን ሁልጊዜ ሳስብሽ ሁልጊዜ በሕይወት ውስጥ በልጅብነት ነው ሙዚቃ የጀመርሽ ቻሌንጆች እንዳሉ ላይክ ቻሌንጆች እንዳሉ አስባለሁኝ። እስኪ ንገሪኝ። ስለዚህ እኔ በጣም ብዙ ቻሌንጆች አልፌ እንደማቅ ነው ላላልፋቸው የምችላቸውን ነገሮች አልፍ ያገኛለሁ እና እግዚአብሔር በጣም ረድቶኛል። በቤተሰብህ፣ በትዳርህ፣ በእሱ አካባቢ በእውነተኛ ሰዎች መከበብ፣ አንተን ራስህን የሚወዱ ሰዎች፣ ለአንተ ጥሩ ነገር የሚፈልጉ ሰዎች፣ እውነት የሚነግሩህ ሰዎች፣ ስታጠፋ አጥፍተሃል የሚሉህ ሰዎች። ተስፋ ታደርጋለህ። ተስፋ በጣም ጥሩ ነገር ነው። ተስፋ ታደርጋለ እንደማታንስ ያንተ ነገር እንዳለህ የታሰበልህ ነገር እንዳለ እያመንክ መንገድህን መቀጠል፣ የቻሌንጅ የመውደቅ የመነሳት ደግሞ ህመም ቢኖርም ደግሞ ውበት አለው። መጨረሻ ብዙ ውበት ነው የሚያመጣው። ውበት ጥልቀት ያመጣል። ስለዚህ እሱን እየተረዳ በብዙ ተስፋና ና በብዙ እምነት እንዳለፍኩ አምናለሁ። እንደዛ ነው። በኋላ የተማርሽባቸው ነገሮች አሉ? እንዲ ሁሌ ተማሪ ነኝ እኔ ሁሌ ተማሪ ነኝ። ብዙ የተማርኩት ከህይወት ነው። እሱ ሌላ ሴሽን የሚጠይቅ ነው። እኔ የተማርኳቸውን ነገሮች እናውራ ብንል አሁን እኔ በጣም ስማሬ ቆየው በህይወቴ በመውደቅ መነሳት ስማሬ ቆየው ሰው ነኝ እና ብዙ አልዘረዝርልህም፣ ግን በጣም ብዙ ብዙ የተማርኩ ነኝ። ሙዚቃ ስ እንደ መሸሸጊያ ተጠቅመሽበት ታያለሽ ወይስ ትሸሸጊያለሽ በሙዚቃ? ሙዚቃ በጣም ኢንስፓየር ያደርገኛል፣ ያስተምረኛል፣ ያነቃቃኛል። አንቺም በሙዚቃ ሸንን ነው ማስተላለፍ የምትፈልጊ ትክክል፣ ማካፈል፣ ማዝናናት፣ እሱን ሁሉ ማለት። ሙዚቃዎች ከአንቺ የተቆረሱ ናቸው ወይስ ፊክሽኖች ናቸው? ብዙዎቹ የምትሰሪያቸው ወረሽት? የምትሰሪያቸው ከኤክስፒሪየንስ ነው የሚወጡት? ከራሴ ልምድ፣ እኔ ካለፍኩበት ነገር ነው የሚወለዱት። ካልሆነም ደግሞ በአካባቢ የማየው መነሻ አላቸው፣ ብቻ መነሻ አላቸው። ደርሶ የተመለሰ የምትዩ ነገር የሰው ህይወት ወይ ሰው ኢንስፓየርድ ሆኖ የነገረች ነገር በዚ ሙዚቃሽ አለ። እንደዚ አይነት ሙዚቃዎች የተለያዩ ነገሮች ትሰማለ። ጥሩ ፊድባክ አለው። ከሁሉም ዘፈኖች በተለየ ግን በተደጋጋሚ ሰዎች እንደ እሱ አይነት ምስክርነት ሲሰጡ የምሰማው እኔ ጆኒ ራጋ ና አብነት የሰራ ነው። ኤልያስ የጻፈው ዘፈን አለ ኑር ባታምኑ የሚል እና በጣም ደስ የሚለኝ ዘፈን ነው። እኔም እና እሱ በጣም ብዙ ሰው ተስፋ ቀጥሎልናል። መሞት የሚፈልጉ ሰዎች መኖር እንደፈለጉ ነግረውኛ ያውቃሉ እና ከብዙዎቹ ብሰማም እንደዚህኛው ደግሞ የሚያስደስተኝ የለም። ራስሽን በአንድ ቃል ግለች ብትባይ ምን ትብለች? ትገልጫለች ጥላቻ እንዴት ትገልጨዋለች? አላስፈላጊ ፍቅርን እንዴት ትገልጨዋለች? ኤቭሪቲንግ ህልምንስ? ያምራል ህልም የምትወጪው ከለርስ ሰማያዊ ቀይ ቀይ ከለር ሲመጣ ወደ ጭንቅላትሽ ምን ይመጣ? ምን ታስቢያለሽ? እሳት። እሺ፣ አረንጓዴስ? ልምላሜ። ቢጫ? አደይ አበባ። እኔም ቢጫ ሳስብ ማን ነው አዳይ አበባ ነው የሚታየኝ። ለማንኛውም ፕሮግራማችን በዚሁ ተጠናቋል። ዘሪቱ ከበደ እናመሰግናለን። ዲጄ ፋትሱንም በቴክኒክ ሲያግዘን የነበረው ማክቤል ያበሮ ነው። እንግዲህ የዛሬው ፕሮግራማችን ተጠናቋል ሲሆን፣ ደናምሽ መልካም ምሽት።